The Voice of America. ተፈታን የምንለው ሀገራችን ቤተክርስቲያኖችን ከታሰሩበት ማነቆ ሲበጠስና ሲፈታ ነው። አሁን ግን ከእግት ተለቀን ብዙሃኑ ወደ ታሰረበት እስር ቤት አብረን በአንድ ላይ ተቀላቀልን ማለት እንጂ ከእስር ተፈታን ማለት አይደለም። እናንተ በተለይ የሚመለከታችሁ የቤተ ክርስቲያን ጉዳይ ነውና ቤተ ክርስቲያን ስትፈታ ነው ተፈታን የሚባለው ያላችሁትን ነገር ሊያብራሩ ይችላሉ አባ። በቅድሚያ ለዚህ ላበቃን ለአምላካችን ለጌታችን ለኢየሱስ ክርስቶስ ከምንም ምስጋና አይግባው። እኛ ተፈታን የምንለው ቤተ ክርስቲያን ስትፈታ ነው ብለን ያልንበት ምክንያት ቤተ ክርስቲያን አሁንም እንደታሰረች ነው። እስረኛ ናት። የታሰረችበትን ምክንያት ልጆቿ በየቦታው ያሉ ሊቃውንት በአሁኑ ሰዓት ገብተው ቤተ ክርስቲያንን ማገልገል ባልቻሉበት ሰዓት ላይ ስለሆነች ታስራለች ብለናል። ምክንያቱም የታሰሩ ሊቃውንት አሁን በቤተ ክርስቲያን አልታሰሩም። ሕሊናቸው ታስረዋል። እንዳይናገሩ፣ እንዳይሰሩ ታስረዋል። የታሰረችው ቤተ ክርስቲያን እንድትፈታ የምንፈልገው እኛ ፖለቲከኞች ከቤተ ክርስቲያን ውስጥ መውጣት አለባቸው። ሙሰኞች ከቤተ ክርስቲያን መውጣት አለባቸው። በአሁኑ ሰዓት አንድ የቤተ ክርስቲያን አባት ለመቀጠር ሲፈልግ ሀምሳ ሺህ ብር፣ ስልሳ ሺህ ብር ካልከፈለ መቀጠር አይችልም። እንግዲህ ይሄ በመረጃ መደገፍ አለበት አባ እንደሚያውቁት። አዎ አለበት። እኛ ስለምናይ ነው ስለምናውቅ ነው። አንድ ዲያቆን ሰላሳ ሺህ ብር አርባ ሺህ ብር ካልከፈለ አይቀጠርም። ሊቃውንቱ ግን ሜዳ ላይ ወድቀዋል። የሀብታም በር ከፋች ሁነዋል። ለብዙ ዘመናት ቆሎ ቆርጥመው ኮቸሯ ኮችረው ያን እየበሉ የተማሩ አባቶች በአሁኑ ሰዓት የቤተ ክርስቲያኗ አገልጋይ አልሆኑም። ዛሬ ቤተ ክርስቲያንን እናገለግላለን ብለው የተሰለፉ ሌሎች ናቸው። ይሄ በሆነበት ሰዓት ቤተ ክርስቲያን ነፃ ውና እየተገለገለች ነው ብለን ልንል አንችልም። እንዲያው ይቅርታ አርጉልና ስለ ቤተ ክርስቲያን፣ ስለ ቤተ ክህነት ሙስና በተደጋግሞ ይወሳል። እኛም በዚህ ጣቢያ አቅርበናል። እርግጥ ሙስና ፈጸሙ የሚባሉ ሰዎች መረጃ የለም፣ ምንም አላረግንም ነው የሚሉት። እና እርስዎም አሁን ይህን ክስ ሲያቀርቡ መረጃ ያስፈልጋል። መቼም ተጨባጭ የሆነ ነገር ወደ ሕዝብ ጆሮ የሚገባ ነገር ሌላው በኩል ተቃውሞ ቢያስነሳ ያንን መከላከል አይቻልም። እና ምን የምታውቁት ነገር አለ በተጨባጭ ስለ ሙስና፣ ስለ ጉቦ? ይሄ እኮ አገር ያወቀው ፀሐይ የሞቀው ነው። ይሄ ምንም የሚያደባብቀን ነገር የለም። ብዙ ነገር የምናውቀው ነገር ይኖራል። ይሄ ወደፊት የምንገፋበት ነው። ምክንያቱም የቤተ ክርስቲያን የእምነት ጉዳይ ስለሆነ ወደፊት የምንገፋበት ጉዳይም ይሆናል። የዘረኝነትና የሙስና ጉዳይ ቤተ ክርስቲያኗን ተብትቦ አፍሮ ይዟታል። ይሄ መፈታት አለበት። ከዘረኝነትና ከሙስና ነጻ ሁና ሁሉም በእኩልነትና በተማረ የሰው ኃይል የቤተ ክርስቲያኗ ልጆች ቤተ ክርስቲያኗን እንዲኖሩት መደረግ አለበት ነው የኛ ሀሳብ። አባ ገብረ ስላሴ በዚህ ላይ ምን ይላሉ? የሰው ልጅ እግዚአብሔር የሰጠውን ነጻነት እስከተነፈገ ድረስ እንደታሰረ ነው ማለት ይቻላል። ምክንያቱም ቤተ ክርስቲያን አሁን ሞልቶባት ያለው አመፃ ወጣት መዛግብት ያህ ዋአቡሃ ለሀሰት ነው የሚለው አዳራሻቸው መሰብሰቢያቸው ውሸትና ሐሰት እንደ አሸን የሚፈላበት ውሸት እንዲፈነጭባት ነው እያደረጉ ያሉት። ስለ ሙስና የሚያውቁት ነገር አለ? በተጨባጭ በሥነ ስርዓት ነው። ምን ለምሳሌ ሲያስረዱኝ እንግዲህ ዲያቆንም ሆነ ቄስ፣ ሊቃውንትም መምህራኖች ተምረው በንተስማ ለማርያም ብለው ኮሸሮ ቆርጥመው የተማሩ አባቶቻችን ብር ካልከፈሉ መቶ ሺ ብር፣ ሰባ ሺ ብር፣ ስልሳ ሺ ብር፣ አምሳ ሺ ብር ካልከፈሉ ቤተ ክርስቲያን መቀጠር አይችሉ። ይህ እኮ ተደጋግሞ የሚነሳና የሚቀርብ ክስ ነው። ግን በተጨባጭ ያረጋገጠ አንድም እስካሁን ድረስ እኔ እስከማውቀው አላገኘንም። እና መክሰስ ከባድ ነው። ማስረዳት ደግሞ ያስፈልጋል። እንዲህ አይነት ከባድ ክስ ክሱ ለማን ነው? መድኃኔ ዓለም ኢየሱስ ክርስቶስ ለሱ ነው። እየጮኸነ ነው ያለ ነው። ለማን ይከሰሳልኝ? አንድ ሰው ይሄን ቢያቀርብ ይደበደባል ወይም ይታሰራል፣ ወይም ይሞታል እንጂ ለማን ይከሰሳል? ይሄ መልካም። እንደው አንድ ጥያቄ ልጠይቀው እርሶን ወደ አባ ገብረ ኢየሱስ ከመሄዴ በፊት፣ ይህን ያህል ጊዜ ታስረው ወጥተዋል። ለምን ታሰርኩ ብለው ያምናሉ? እርስ ለምን እንደታሰሩ ለራሶ የሚገባው ነገር አለ? እንግዲህ የታሰርኩበት በገዳሙ በዋልድባ ጉዳይ ነው። በእነሱ አባባል ግን በፖለቲካ ብለው አሸባሪ ብለው ነው። በዋልድባ ጉዳይ ታሰርኩ ሲሉ ዋልድባ ላይ ምን አድርገዋል? ወይም ስለ ዋልድባ ምን ብለዋል? ሁለት ሺህ አራት መጋቢት አምስት አባ ነፃ ላይ በነበረው ስብሰባ አባቶቻችን እንረስ አልምተን እንብላ ብለው በመጡ ሰዓት ይሄ አደራ ተሰጥቶን ከመድኃኔዓለም እንጂ መድኃኔዓለም ጠይቁ እንጂ እኛ ይሄንን ልንሰጥም ገንዘብ ልንቀበልም አንችልም ብሎ መነኮሳቱ እኛ ካልሞት እኛ ካልተሰየፍን ሊታረስም ልማት ሊሆንም አይችልም ብሎ አባ ነፃ ላይ ይሄ መነኮሳቱ ከአምስት መቶ ያላነሰ መነኮሳት ተሰብስቦ ይሄን መልስ ሰጥቷል። በዛን ሰዓት ነበርኩን ያብሬ። ወደ ሌላ ጥያቄ ልውሰደው። አባ ገብረ ኢየሱስ እንደሚያውቁት ብዙ ጊዜ ታስረው ነው እንግዲህ ከእስር የተለቀቁት፣ እና በምን እንደታሰሩ የሚያውቁት ነገር አለ። እነሱ ያሰሩኝ የአርበኞች ግንቦት ሰባት አባልነት ለግንቦት ሰባት ነው የምትሰራው ፖለቲከኛ ንረት ነው እኔ ደግሞ አይደለሁም። ፖለቲከኛ አይደለሁም። የዋልድባ አብረንታም ቤተ ሚናስ ተወካይ ሁኜ ገዳሙ ታረሰ፣ ገዳሙ መታረስ የለበትም ደኑ ተጨፈጨፈ፣ ደኑ መጨፍጨፍ የለበትም መነኮሳቱ ሲሰደዱ መሰደድ የለባቸውም ብዬ በአቋም ሁለት ሺህ አራት ዓመተ ምሕረት ጀምሬ ወደፊትም ይቀጥላል ይሄ ጉዳይ እስካሁን ድረስ ስታገልበት የነበርኩት ጉዳይ ስለሆነ እኔ ከእምነት ጋር እንጂ ሌላ የፖለቲካ አላማም የለኝም ሌላ ዓላማ አላራምድም የሚል ነው የእኔ አቋም። የእነሱ ደግሞ አሸባሪ ነው፣ እኔ ደግሞ አሸባሪ አይደለሁም በሚል ነው የክስ ሂደታቸው። ሲፈቷችሁ ምን አሏችሁ? ጥፋታችሁ አልቋል ተሰርዟል፣ ምን ተብላችሁ ነው የወጣችሁት? ሲፈቱን ኑ ተብለን ተጠራን፣ ተሰለፉ ተባልን፣ ተፈተሽን የሆነ ወረቀት ተሰጥተን ውጡ ተባልን። ከሰው ጋርም እንድንገናኝ ያላደረጉን ሁለታችን ብቻ መጥ ነው። ሌሎችን የተፈቷሉ፣ ሁለታችን ወዲያው አስቸኳይ እንድንወጣ ተደረገ እንጂ እኛ በምን እንደተለቀቅ አናውቀው። አንድ አመት ከሶስት ወር ከምናምን ታስረናል። ይሄ ምንድን ነው የታሰርንበት? ምንም አይነት ፍትህ የሌለበት ቦታ ስለሆነ ማረጋገጫ ሳይኖራቸው ስላሰሩን እኛ ለምን ታስርን ብለን መጠየቅና እንደውም ካፋም ያስፈልገናል ሀሳብ ያስፈልገናል። ነገር ግን ለማን ነው አቤት የምንለው? አቤቱታችን የሚቀበለን አካል ሲኖር እኮ ነው። ቀደም ሲል በዋልድባ ምክንያት እንደታሰሩ አባ ገብረስላሴ ገልጠውልኛል። ምናልባት በዋልድባ ምክንያት እኔ እና እርስዎ ብዙ ተወያይተናል። ከዚህ ጣቢያ ጋር የተገናኙትም በዋልድባ ምክንያት ነውና አሁን ከእስር ተፈታችሁ ትንሽ አረፍ ካላችሁ በኋላ ወደ ባታችሁ ወደ ዋልድባ ትሄዳላችሁ ብዬ ነው ማምነው። ግን ስለ ዋልድባ ምን ትሰማላችሁ ዋልድባ በአሁኗ ሰዓት ምን ሁኔታ ላይ ነው የሚገኘው ገዳሙ አሁን ዋልድባ ብረንታንት ቤተ ሚናስ ችግር ላይ ነው ችግሩ ምንድን ነው ከአሁን በፊትም ጠቅሰነዋል የራሳቸውን ሰው አስተዳዳሪ የሚሆን መጋቢ እቃ ቤት የራሳቸውን ሰው አስቀምጠዋል እነማ ማን እነማን ናቸው የራሳቸውን የሚያስቀምጡት አባይ ይቅርታ ህወት የራሱን ሰው እንዲቀመጥ አድርጓል ማለት አባ ገብረ ህይወት መስፍን የተባለ ሰው ተቀምጧል፣ አሁን እዚያ ቦታ ላይ ይህ ሰው የመንግስት ዋና የመንግስት ዋና ሰው ነው። ሌሎችም አሉ። ገዳሙን የሚያሽከረክረው እሱ ነው። ገዳሙ ጠፋ አልጠፋ፣ ምንም አይነት መፍትሔ የሚሰጥ ሰው አይደለም። መነኮሳትን ከማባረር ውጭ አድርግ የተባለውን ያደርጋል፣ አታድርግ የተባለውን አያደርግም። ያለ አግባብ ተሾሙ ነው እርስዎ የሚሉትና፣ በህዋት ተሾሙ ነው የሚሉት ያለ አግባብ ነው። ደህንነት ነው፣ መረጃ ነው። ያለ አግባብ ነው። ደህንነት ነው፣ መረጃ ነው። ያለ አግባብ የሆነበት ምክንያቱም አንደኛ ደህንነት ነው። ማይቀብሪ ሂዶ ከነሱ ጋር ነው የሚነጋገረው። ማይቀብሪ ማለት ጠለምት ወረዳ በትግራይ ክልል ያለው ማለት ነው። ሂዶ ከነሱ ጋር ነው የሚነጋገር፣ ስልክም የሚደዋወል ከነሱ ጋር ነው። ሸዊት የተባለ ከነሱ ጋር ነው የሚነጋገረው የሚሰራውም ከነሱ ጋር ነው። አሁን የኙ ሰው መሾም ገዳም ውስጥ ችግር ፈጥረዋል ነው የሚሉኝ። ምን ምን ችግር ተፈጠረ ታዲያ? አሁን መነኮሳቱን አባሯል፣ መነኮሳቱ ተሰደዋል። ስንት መነኮሳት? ከአንድ መቶ አምሳ በላይ መነኮሳት ተሰደው በሰቋር ዋልድባ፣ በዳልሻ ዋልድባ፣ በማህበረ ስላሴ፣ በጎንድ ተክለ ሃይማኖት፣ በማንን ዳባ፣ በደብረ ሊባኖስ፣ በዝቋላ፣ በእነዚህ ቦታዎች ነው ተሰደው የተቀመጡ በአሁኑ ሰዓት። በአባለጫ በማይሰሬ በማይሳላ በማይደሮት አካባቢ ያሉ መቃብሬ ጥልቂት አካባቢ እነዚህ ጫካዎች ለብዙ ዘመናት ያስቆጠሩ ጥንታዊ ዛፎች ቅርሶች እንዳሉ ወድመዋል። ዛፎቹ ተመንጥረው በክሰል እየዋሉ ነው። ማለትም አባቶች ወደ ፍልሰት ሲሄዱ ወይም በግልጹ እና መልክ ሲዘቡ፣ ዛፍ ተሰልፍሎ እዛ ውስጥ ሲያርፉም እዛው ከዛፉ ጋር ተጣልቀው ነው የሚቀሩ። ያ ሁሉ በክሰል ይለዋል። ለምሳሌ ያክል የአዲቃ ወረዳ ሀያ ሁለት ቀበሌ ሕዝብ ተወጣቶ በቦታው ድረስ ሂዶ መጋቢት ሶስት ቀን ጀምሮ ለአምስት ቀን ያክል እዚያ ቆይቶ አሁን ማለት ነው ሁለት ሺህ አስር መጋቢት ሶስት ቀን በመሄድ ቦታውን በማየት የተመነቀረውን ሁሉ አይቶ ለምን እንዲህ ይሆናል በማለት ከትግራይ ክልል ጋር ተነጋግሮ ችግር ፈጠሩ የተባሉ ሰዎች ለጊዜው ስማቸውን ባላውቅም ታስረዋል የሚል ነገር ነው መረጃው የደረሰኝ። እስከዚህ ድረስ ገዳሙ እየተመነጠረና ከሰል እየተከሰለበት ነው ያለ አሁንም እየተሰራ ነው እየተካሄደ ነው። እስካሁን ድረስ ሊያልቅ አልቻለም። እስካሁን ድረስ ግድቡን እንሰራለን እያሉ ነው። ነገር ግን እስካሁን ፍጻሜ ላይ አልደረሰም። በዚው አካባቢም ደግሞ ከአድረመጽ ወልቃይት ማለት ነው ከወልቃይት ጀምሮ ወደ ፍየል ውሃ አድርገው መቀሌ የሚገባ መንገድ በገዳሙ አቋርጠው የሚሄድ መንገድም ሊሰራ ነው ተጀምሯል። ያ መንገድ ማንን ነው አቋርጠው የሚሄደው? የዋልድባ ገዳም ነው አቋርጠው የሚሄድ። በዚህ መንገድ ላይ ስንት ተጨቃጭ ቀን ቁሞ ነበር። አሁን እንደገና መጀመር አለበት ተብሎ ገዳሙን ሰብስበው፣ ማህበረ መነኮሳቱ ደግሞ እኛ አንፈቅድም በሚል ወንዙ ላይ ቁሟል። እሺ እንሰራ ከተባለ ወንዝ ላይ ነው ደርሶ የቆሙ እና ይሄ ሁሉ ችግር አለ ነው እሺ መልካም አባ ገብረስላሴ እርሶም እንግዲህ ያው ወደ ዋልድባ መሄዶ ነው ጊዜው ትንሽ አረፍ ብለው ግን ዋልድባ በምን ሁኔታ ላይ ይገኛል ቀደም ሲል አባ ገብረ ኢየሱስ ከገለጡት የተለየ አዲስ ነገር ካለ እስኪ ጨምሩ እርሶ እንግዲህ እኛ የነበርነው እስር ቤት ነው አዎ እስር ቤት ሁነን ግን ገዳሙነን ምን ላይ ደረጃ እንዳለ ያው እንጠይቃለን ደኑ እየተመመጠረ እንዳለ አፅመ ቅዱሳን በግሊደር እየተቆፈረ እንዳለ መቀር የሚባል ዛፍ ዕጣን የሚያመርት ማለት ነው። እሱ ለራሳቸው ጥቅም እያዋሉት መቀሩ እየደረቀ መሆኑ እንዳለ ከብት የማይገባበትምን ገዳም የከብት መናኸሪያ እያረጉት እንዳለ ወርቅ አለ እያሉ ምን እንደሚያገኙ አናውቅም እያስቆፈሩት እንዳለ መነኮሳት ሲሄዱ ድሮ ከሃይማኖት ውጭ መነኮሳት ሲመጣ አምላክ ነው እንኳን በደህና መጣ ተብሎ እግሩን አጥበው እንግዳ ቤት አስቀምጠው ነው አባቶቻችን። አሁን ግን እየተደበደበና እየተባረረ ነው የሚገኙት። ከገዳሙ ያሉ ሰዎች እኛን እየመጡ ይጠይቁናል። ስለዚህ በምንገናኝበት ያለውን ነገር ይነግሩናል። አዲስ የተሾሙትን አባ ገብረ ሕይወት መስፍን ያውቋቸዋል? አውቃቸዋሉ። እሳቸው ተገቢ አባት አይደሉም ለገዳሙ ይላሉ። ጓደኛው አባ ገብረ ኢየሱስ እርስዎ ምን ይላሉ? እሳቸው ራሱ ህወሓት የተባለ ድርጅት እንዳስቀመጣቸው ነው ያየ ነው። ምክንያቱም በወቅቱ የነበሩት መነኮሳት ያለውን ዕቃ ቤት ቁልፍ ይዘው የነበሩ ሰዎች በምንሻ በመከላከያ ታፍረው ቁልፉነን ቀምተው ዕቃ ቤቱነን ሰብረው አሰብሮ ይሄ ሰውዬ አሁን አባ ገብሬት የሚባለው መነኩሴ ማለት ነው። አሰብሮ መግባቱ ይታወቃል። እኔ በደንብ አውቃለሁ። አሁን ከገዳሙ የተባረሩ መነኮሳትም አሉ ነው የሚባለው። አሁን ያሉት መነኮሳት ምንድን ናቸው ማለቴ። እናንተ እንደምትሉት ህወሓት ያስቀመጣቸው ናቸው ወይንስ ወትሮ እንደናንተው በትክክሉ መን ነው የተቀመጡ ናቸው? ያሉት ምን አይነት መነኮሳት ናቸው አሁን ወልድባ ያሉት? ስንዴ ካለ ካለበት ቦታ እንክርዳድ አይጠፋ። እነዚህ ሰዎች በስም መነኩሴ ናቸው፣ ነገር ግን መነኮሳትን የሚያሰድዱና የሚያስደበድቡ ናቸው። አንደኛው አባ ገብረህይወት መፍትን አንዱ አባ ሰላማ ይባላል፣ ሌሎችም አሉ። ስለዚህ ማይበር የመረጠውን አካል በፖሊስ ወይም በመከላከያ በምንሻ አስደብድቦ እቃሌቱን ሰብሮ ከገባ ማን አስቀመጠው ይባላል። ይሄን ሰው ስ አባ ገብረ አባ እንግዲህ ቀደም ሲል እንደገለጡት እኛ ከታገትንበት ተለቀን ወደ ህዝቡ ተቀላቀልን እንጂ ከእስር አልተፈታንም ብለዋል። የእስር ቤቱ ሁኔታ እንዲህ በዋዛ የሚያልቅ አይደለም ወደፊት ነው ብለዋል። ባለፈው አርብ ባጭሩ ነው የተወያየነው እና የእስር ቤቱ ሁኔታ እዛ የገጠማችው ችግር እንደው አድማጭ ሊሰማው የሚገባል የምትሉት ነገር አለ? በእናንተ ላይ የደረሰ ነገር የሚገርምህ እኔ እዚ እስር ቤት ከገደቡበት ሰዓት ጀምሮ ኢትዮጵያ ውስጥ ያለው አይመስለኝ ምክንያቱም የሚታየው መጽሐፍ፣ ላይ የሰማሁት ልክ ሮም ነው የምታስታውሰው ማዕከላዊ ውስጡ ነህ። ሮም ማለት የአባቶቻችን ደም ያፈሰሰች ሀገር ናት። ያገራረፍ ስንት ያላት በብዙ ስቃይና መከራ ያሳለፍን ሰዎች ነ ብዙ ተሰቃይተናል ተጎድተናል። አንዳንድ የሚያጸይፍ ነገር የምታየው ነገር ወንድሞች ሲሰቃይ የስቃይ ድምፅ ሲያሰሙ ስትሰማ ያማል። በጣም ይሰማሃል። ኢትዮጵያዊ መሆንህን ሁሉ ያስጠላሃል። እንዴት ኢትዮጵያዊ ሆኖ በወገኑ ላይ ይጨክማል? በእውነት አቶ አዲሱ እናንተ ላይ ምን ምን ደረሰ? እስኪ እንደው ያንን ወደዛ ላይ እናተኩርና አሁን ባለፈው እንሰማለን፣ አሁን ልብሳችሁን አትልበሱ። የምንኩስና ልብሳችሁን ወይም እንግዲህ ያ ያ ይከብዳችሁ ነበር፣ ግን ያም ጥያቄ ቀርቦላችሁ ነበር። እርግጥ ልብሳችሁን አላወለቃችሁም ይመስለኛል። እንዲህ ምን ምንድን ነው እናንተ ላይ የደረሰው ማለት ነው? ማዕከላዊ ላይ አውልቀህ አስወልቀው ነው በኃይል ነው። እኔ ልብሴን በኃይል አሁን የተቀደደውንም እንደ ፎቶ አንስቼ ልልክል ይችላለሁ። ቀሚሴን አስወልቀው ነው የደበደቡ በቃ እራሳቸው አውልቀው ነው። አናት አናቴ እየተቀበቀበ ቁርጭምጭምቴ እየተመታ ሰውነቴ አሁን ጆሮ የራሱ ሌላ ድምፅ ያሰማ ነበር። ምን አይኔ አሁን ትናንትም ምርመራ አደረግኩ። እየተገረፍኩ ማለት ነው ምንድን ነው የሚሏችሁ አባ እኔ አንድ ሲገርፏችሁ አንድ ልጅ አሁን እኛ ስንቀጣ ወይም ሰው ሲቀጣ፣ ሁለተኛ ይሄን አታርግ ይሄን አታርግ ይላል። ምንድን ነው የሚሏችሁ ሲደበድቧችሁ? እመን ነው እመን ነው ምኑን? ምኑን ኢትዮጵያ ልታጠፋ ነው። የግንቦት ሰባት አባል ነህ። በወንድ ልታደፈነዳ ነው። ሰው ልትገል ነው። ይህንን ማመን አለብህ። ከነከሌ ጋር ተገናኝተሃል። ምን ልታደርግ ነው? ይህንን ማመን አለብህ። ሌላው ቀርቶ ከክሴ ላይ አንተ ጋር ሁሉ ተነጋግረሃል ተብዬ መጥቶብኛል። ሌላው ቀርቶ ማለት ነው መገናኛ ብዙኃን ጋር ሚዲያ ጋር መገናኘትማ አለባቸው። እሺ፣ መልካም እሱ እሱ ሊጠቀስ ችል ይሆናል። እሺ፣ ያው ጨለማ ውስጥ ለሁለት ወር ልዩ የሆነ ጨለማ ውስጥ ነበርኩ። ከዚያ በኋላ እንደገና ሸራተን የሚባል ቦታ ደግሞ ከዚያ ኛውጭ ከሳይቤሪያ ከተባለው ቦታ ሻሌ የሚል ሸራተን የሚባል አለ። የተሻለ ነው ሸራተን ነው ማለት ነው። የተሻለ ስለሆነ ነው ትንሽ ብርሃን የምታይበት አነስተኛ ስቃይ ያለበት። ከዚያ ወጣው እንደገና ባልታወቀ መንገድ ደግሞ ስድስት ሰዎች በአንድ ላይ ተሰበሰቡና ወህደው አሁንም ጨለማ ቤት አስገቡና ከጨለማ ቤት ያው ትደባመ ማታ አስራ ሁለት ሰዓት ወይም አስራ አንድ ሰዓት ተወጣና ያው ግርፋት ነው መገረፍ ነው። ሶስት መንታ የሆነ ልክ ሮማውያን ድሮ የሚገርፉበት መንታ አለንጋ ነበራቸው እና የዚህ አይነት ነው። ልክ ከጫፉ ላይ ብረት ብረት ያለበት ነው። በዚያ ነው የምትገረፈው። የኬብል አለ የዚህ የኮምፒውተር ገመዶች እነሱ እነሱ አሉ። አውራጣት ታስሮ ትንጠለጠላለህ፣ ያው ትሰቀላለህ። ያኔ በቃ እኔ ተው፣ ብዙ ማውራቱም አያስፈልግም። ከኛ የባሰ ከኛ የባሰ ሌላ ወንድሞቻችን የማይረባ መጥፎ ነገር የተጎዱ ስላሉ እኔ አንድ ሳላነሳ ሰው የማልፈው ልጅ አለ። ጌታ አስራደ ይባላል። የሰሜን ጎንደር የሕክምና ሳይንስ ቸችላ ሆስፒታል መምህር ነው። ጌታ አስራደ ይባላል። የዚህ ሰው ስቃይ አሁንም ድረስ ይታየኛል፣ ትዝ ይለኛል። እኔ ነበርኩ የማስታምመው። አሁንም በእስር ቤት ቅልንጦ ማረሚያ ቤት ነው ያለ። እንዲህ አይነት ሌሎችም ብዙ አሉ። ብዙ ልጆች ፋሲል፣ አሁን ተፈቷል ፋሲል እነ መስጦፋ የሻሸመን አካባቢ ነው አገሩ። ቀደም ሲል አባ ማዕከላዊን አንስተዋል። ማዕከላዊ ግን በአሁኑ ሰዓት መዘጋቱን ያውቃሉ ብዬ አስባለሁ። እና እንደው እዛ ስቃይ የምታዩበት ቤት መዘጋቱ ለርሶ ምን ትርጉም ይሰጠውታል? አዎ፣ ማዕከላዊ እኮ እናስቻለውን ያንኮላሽ ቦታ ነው። ማዕከላዊ ጊዜ ወንድሞቻችን አማራ ኦሮሞ እየተባሉ የተንኮላሹ ዘር እንዳያፈሩ የተደረጉበት ቦታ ነው። ማዕከላዊ ተዘጋ ማለት ምንም አይደለም። የማዕከላዊ መዘጋት አይደለም እኛን የሚያሳስበን የሚያስጨንቀን የሚያስደስተን፣ ሰዎቹ መቀየር አለባቸው። ገራፊዎቹ መማር አለባቸው። መግረፍ መጥፎ ነገር መሆኑን ማወቅ አለባቸው። ሌላ መግረፊያ ቤት ከተዘጋጀ ምኑን ተዘጋው? ከሰላሳ ሰባት በላይ ገራፊዎች አሉ። አሁን እዚህ የልቅ ሌላ ነገር ተማዘዝ አሁን የምናናግዙ ይህን የምትባልበት ቦታ እኮ ነው ማዕከል አሉ። ካልናገረው ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ማወቅ ያለባቸው፣ አዲስ አበባ ፖሊስ ኮሚሽን እስረኛ ሲገባ፣ በየትኛውም ጣቢያ ሲገባ፣ ክርስቲያን የሆነ ሁሉ ማተውን እየበጠሰ ነው የሚገባ። ደንብ ነው ተብሎ ነው የሚደረገው። በቃ ማንኛውም ሰው ማተውን ክርስቲያን ከሆነ ማተውን በጥሶ ነው የሚገባው። ይሄ አይናችን ያየሆነ ሶስተኛ የሚባለው ነው ይሆን የሚሉኝ አዎ ሶስተኛ አባ ገብረስላሴ እርሶስ እንዴት ነበረ የእስር ቤት ቆይታው? ያው ማዕከላዊ የደረሰብኝ ድፍና በደል እኔ ብቻ ሳይሆን የኢትዮጵያ ሕዝብ ማለት ይቻላል። እኔ በአደባባይ ላይ ራቁቴን ከነ ታንት እንኳን ሳለስ ራቁቴን በአደባባይ እስረኛ ባለበት ላይ ተገርፌያለሁ። መልሶ ቆብህን አውልቅ፣ ቆባችሁን አውልቁ፣ የሃይማኖት ልብሳችሁን አውልቁ እየተባል ያው ተደብድበናል። ያው ደብድበው ከዛው ላይ እኛ በራሳችን አላወለቅንም። ነገር ግን ሲደበድቡን፣ ሲጥሉን፣ ሲያንገላቱን ያው በራሱ ተቀዷል። ቅዳጁ ግን ለብሰ ነው የከረምነው አንድ አመት ከሶስት ወር ድረስ። ያንን የተቀደደውን ልብስ አሁንም አስቀምጠነዋል። የሚጠራችንም ስለሆነ አስቀምጠነዋል። ልብሳችን የተቀደደው እራሳቸው መሬት ለመሬት እያንከባለሉ የቀደሉት ልብሱን ማለት ነው። የሚጠይቋቸው ሰዎች ተቀያሪ ልብስ አያመጡላቸውም። እንዳ አባ ወይም አይገባም፣ ክልክል ነው አይገባም። እሱ ልብሱን አይገባም ተብሎ እኔን እና አባ ገብረ እየሱስን በተለየ ትኩረት ተመልክተው ልብስ እንዳይገባልን የሚመጡት ዘመዶቻችን ሁሉ እየተሰቃዩ እንዲያውም ታስረው ጠዋት ከመጡ ታስረው ብሎ ማታ ነው የሚሰሱ የነበሩ ሁለት መነኮሳት ብቻ ነበራችሁ? እናንተ ብቻ ናችሁ? ሌሎች አሉ። በነገራችን ላይ እዛ እስር ቤት ማዕከላዊ የነበርና ሁለታችን ብቻ ነው መነኮሳት። እሺ። ስለዚህ አንድ ቀን፣ ቀኑን አላስተውስም፣ ሁለታቸው መለያየት አለባቸው ተብሎ ወደ አዲስ አበባ ፖሊሲ ፖሊስ ኮሚሽን ይዘውኝ ሂደው፣ ከዛ ስንደርስ ወደ አረባ ይሆናሉ አብረውኝ ያሉትኝ ሌሎች እስረኞች ከዛ ስንደርስ አንተ ካላወለክ አትገባም። ይሄ ስርዓታችን ነው ህጋችን ነው አሉኝ አ በዚህም ካላወለክ አትገባም አጣፋትም ሆነ ማንኛውም መተው አውልቀው ነው የሚገቡ ይሄ ህጋችን ነው ብለው ይሄንን እንትን ሲሉኝ አባቶቻችን ደማቸውን ያፈሰሱት አጥንታቸውን የከሰከሱበት ስርዓት ሃይማኖት የሚያስክብ ማተብ የሚያስፈጥስ ከሆነ እኔም እንደ አባቶቼ ይኸው ለመሞት ዝግጁ ነኝ። ይሄንንን አባቶቻችን እኔም ያለበሱኝ የሰጡኝ መከራ ቢመጣ መከራውን ልንቀበልበት ሞት ቢመጣ ልንሞትበት እንጂ ላወልቅ አልችልም ብዬ በዛን ሰዓት ተደብድቤ ወደ ወደ ማይሰላዊ መልሰው ኮማንደር መብራቱ፣ ኮማንደር አዱሽ የተባሉ ሰዎች በጨለማ ቤት ውስጥ ወፍደው አስገብተው ሲደበድቡኝ አምሽተው ማታ መልሰውኛል። አዎ የማመሰግነው የኢትዮጵያን ህዝብ ነው። በውጭም ያለ ዘር ቀለም፣ ቀይ ጥቁር ሳልን ሃይማኖት ሳለይ የኢትዮጵያን ህዝብ በጣም አመሰግናለሁ። ምክንያቱም እኛ ስለኛ ጮሆልናል፣ ስለኛ ታግሎልናል፣ አስፈትቶናል። ያስፈታንን ከእግዚአብሔር ጋር ሆኖ የኢትዮጵያ ህዝብ ነው። በቂሊንጦ ማረሚያ ቤት በሚባለው ቦታ የሚገኙ ብዙ በሐሰት በማንነታቸው ዝም ብለው የታሰሩ ፍትህ አልባ የሚሰቃዩ ሰዎች አሉ። ብዙ ሰዎች አሉ። እነዚህን እንደውም ስማቸውን ይዣለሁ አቶ ፈለቀ ታደሰ፣ ሰለሞን ገነቱ፣ ዮሴፍ ቦጋለ፣ አቶ ወንድማገኝ የሚባሉ ሰዎች በሲኳር በስኳር የገቡ ሌሎች አብዮት ተስፋዬ፣ በላይ ፈንታ፣ አበበ ብርሃኔ የተባሉ ሰዎች እነዚህ ሰዎች ምንም ሳያደርጉ በማንነታቸው ዝም ብለው የታሰሩ የሚሰጣዩ ሰዎች አሉ። ፍትህ አተው እያለቀሱ ይገኛሉ። በጣም ነው የማመሰግነው። እግዚአብሔር ይስጥልን አባቶች ሁለታችሁንም። አባ ገብረ ኢየሱስ፣ አባ ገብረ ሥላሴ። እሺ አቶ አዲስ እንግዲህ ያው እሺ አባ ገብረ ኢየሱስ በመጠኑ ነካክተ ነው። አንድ ቂሊንጦንም ማረሚያ ቤት በዞን አምስት ዞን ሁለት እያልን እየተንከራተትን አባ ገብረ ሥላሴ ለአንድ ወር ዞን አምስት ጨለማ ቤት ነበሩ። እኔም ለሁለት ወር ከአስራ ዘጠኝ ቀን ጨለማ ቤት ዞን አምስት ነበርኩ። የሁሉ ነገር የደረሰብን ግን ሌላ ነገር ፈጥረን አይደለም እውነትም ፊትለፊት አስጠን ስለተናገርን ነው። እግዚአብሔር የተመሰገነ ይሁን። ሌላው ምስጋና ማቅረብ የምፈልገው ሼል ዋልባ የሚል ማህበር ወይም ዋልባ የምናገን የሚል ማህበር ጠበቃ ልኮ ጉዳያችን እንዲከታተልልን በማድረግና በመርዳት ትልቅ ስራ ሲሰራልን ቆይቷል። ከዛ በመቀጠል በቅርብ ጊዜ እንዲሆን ዘመድኩን በቀለ በእውነት እንዲነሳሳና እንዲቀጣጠል ያደረገልን ወንድማችን በእውነት እናመሰግነዋለን። ሌሎችም በየድረገጹ ሁሉም የስራቸውን ሰርተዋል። በእውነት በሀሰት የታሰርን ለመሆናችን ሁሉም ተገንዝቦ አውቆ ክርስቲያን የሆነ ሁሉ ትልቅ ስራ ሰርተዋል፣ አስተዋጽኦ አድርጓል እየመጡን ጠይቀውናል። በእውነት በጣም ደግሞ ውስጣችን የነካው በተለይ የሙስሊም ወንድም ወንድሞቻችን ተከታዮች መጥተው እግዚአብሔር ያስፈታችሁ ምን እንርዳችሁ ምን እናድርግ እያሉ ሲያጽናኑ ውለው ሂደዋል ሰንብተዋልም፣ እና እጅግ በጣም አድርገን በወገናችን በህዝባችን እናመሰግናለን። መልካም መልካም ምንም መድረግ ባንችልም እሺ የታሰሩ ወንድሞቻችን ግን እነ መቶ አለቃ ማስረሻ እነ ዶክተር ፍቅሩ ማሩ እናስቻለው ደሴ አሁንም ነጋ ዘላለም እስካሁን ድረስም አልተፈታም ወንድማችን። ሌሎችም እስረኞች አሉ። አባይ የጠቀሷቸውን በሙስና ምክንያት የገቡት እነዚህ ወንድሞቻችን እና ብሔት ተስፋዬ እና በብርሃኔ እነዚህ በሀሰት የፖለቲካ ትኩሳት ለማብረር ተብሎ የገቡ ወንድሞቻችን ናቸው። እና እነዚህን ሰዎች ሁላችን ተረባርበን የማስፈታቱን ስራ ብንሰራ ጥሩ ነው። መንግስትም ይህን ነገር ትኩረት ሰጥቶ ቢሰራበት ጥሩ ነው። አስነሳይ ሀገር አጥፊዎችን ቢቆጣጠር እውነተኛ ንጹሃን ሰዎችን ግን ወደፊት ቢያመጣ ጥሩ ነው ብለን እንመክራለን። ተሰናብቻ ያለሁ እግዚአብሔር ይስጥልኝ ብዬ ግን፣ አንድ የመጨረሻ አባ፣ እንደሚያውቁት እንግዲህ አሁን በኢትዮጵያ አንዳንድ ለውጥ ይኖራል የሚል ተስፋ በብዙ ሰዎች ዘንድ ይሰማል። ለዚህ መነሻ የሆነውም የአዲስ ጠቅላይ ሚኒስትር መሾምና ዝርዝሩና ሁኔታቸው አያያዛቸው ወደፊት የሚለይለት ቢሆንም በአሁኑ እንደው እርስዎ ምን አስተያየት አለውት? በዛ ብንጨርስ እወዳለሁ። አሁን ጥሩ ይሰራሉ እንዲህ ያደርጋሉ ብለን በመጀመሪያ ደረጃ መናገር የምፈልገው የዶክተር አብይ አህመድ ወደዚህ ስልጣን ለመምጣት ያበቃው የህዝብ ንቅናቄና ማዕበል ነው። እሳቸውም ህዝቡ ሊያመሰግኑ ይገባቸዋል። ብአዴንም የሆነ ኦህዴድ አፍ አውጥተው እንዲናገሩ ያደረጋቸው የህዝብ ንቅናቄና ሀይል ነው። ይህም ህዝብ ሊያመሰግኑ ይገባቸዋል። እኛም ደግሞ እናመሰግናቸዋለን። እና ወደፊት ለውጥ ይመጣል አይመጣም የሚለው ወደፊት ስናየው ነው እንጂ በንግግራቸውና አሁን በሚያደርጉት ንግግርና አስተያየት መልካም ጅምር ነው ብዬ አስባለሁ። ግን ይሄ ንግግር በተግባር መቀየር አለበት ነው። ሁለታችሁንም በጣም አመሰግናለሁ። አባ ገብረ ኢየሱስ ኪዳነ ማርያም፣ አባ ገብረ ስላሴ ወልደ ሃይማኖት፣ ስትለኝ በጣም አመሰግናለሁ ሽጠና ይስ